ፕሬዚደንት ዶናልድ ትራምፕ ዩናይትድ ስቴትስ ግዛት ውስጥ የሚዘረጉ የከርሰ ምድር ዘይት ማስተላለፊያ ቦዮችና ቱቦዎች ግንባታ ሥራዎች እንዲጀመሩ ትናንት የማስፈጸሚያ ትዕዛዝ ፈርመዋል። ይህ የፕሬዚደንቱ እርምጃ ከእርሳቸው የቀደመው የኦባማ አስተዳደር ሲከተለው የቆየውን የተፈጥሮ አካባቢ ጥበቃ ፖሊሲ በእጅጉ የናጠና የሚገለብጥም እንደሚሆን እየተነገረ ነው። ለቀድሞው ፕሬዚደንት ባራክ ኦባማ የተፈጥሮ አካባቢ ጥበቃና የአየር ንብረት ለውጥ አጀንዳ የቅድሚያ ትኩረታቸው ሆነው ቆይተዋል። ኪስቶን ኤክስኤል የሚባለውን ድፍድፍ ዘይት ከካናዳ ወደ ሜክሲኮ ባሕረ ሰላጤ የሚያደርሰው ቦይ ዩናይትድ ስቴትስን ከሰሜን ወደ ደቡብ አቋርጦ እንዲያልፍ ቀርቦ የነበረውን ሐሳብ እና የዳኮታን የዘይት ማስተላለፊያ ቱቦ መዘርጋት ሥራ ባራክ ኦባማ የተቃወሙትና በአስተዳደራቸው ዘመን እንዳይጀመር ያገዱትም የተፈጥሮን አካባቢና በዚያ የሚኖሩ ነባር ሕዝቦችን የዕለት ተዕለት ሕይወት ይጎዳል በሚል ነበር። የትናንትናው የፕሬዚደንት ትራምፕ ትዕዛዝ እነዚያን ግንባታዎች ያስጀምራል። ይህንን ቱቦ መገንባት እንችል እንደሆነ እናያለን። ብዙ የሥራ ዕድሎችን ይዟል፣ 28,000 ሥራዎች። አዲሱ ፕሬዚዳንት ጥር 12 2009 ዓ ም ባለፈው ሳምንት ቃለ መሐላ ከፈጸሙ ወዲህ ከፈረሟቸው የቀደሙትን ፕሬዚዳንት ፖሊሲዎችና አቋሞች የሚገለብጡ ትእዛዞች አንዱ ነበር የቦዮቹ ግንባታ ማስጀመሪያ። የኦባማ ዋይት ሃውስ ዌብሳይት የአየር ንብረት ለውጥን ቀዳሚ ችግር ዋና ጉዳይ ይለው ነበር። የትራምፕ ዋይት ሃውስ ቀዳሚ ጉዳይ አሜሪካ ትቅደም የኤነርጂ እቅድ ነው። በዚህም የቀደሙትን ፕሬዚደንት የአየር ንብረት ጉዳይ መመሪያዎች እንደሚያጠፋ ነው የትራምፕ አስተዳደር የዛተውም ፈጣን እርምጃዎችን መውሰድ የጀመረውም። ይህ የትራምፕ አካሄድና አዝማሚያ ብዙ የተፈጥሮ አካባቢና የአየር ንብረት ደህንነት ተሟጋቾችን እያስጨነቀ ነው። የሲየራ ክለብ ባልደረባዋ ካቴ ካለንታይን አንዷ ናቸው። कवि ओ एगार बस का नग्रवाल चूसी አስተዳደሩ የአየር ንብረት ለውጥን የሚመለከቱ ማናቸውንም ሀሳቦች ከዌብሳይቱ ላይ ማንሳቱ በጣም ነው የሚያሳስበን። ይህ ሁኔታ የአየር ንብረት ለውጥን እውነታ እንደማያስቀረው እናውቃለን። የዩናይትድ ስቴትስ የአካባቢ ጥበቃ ኤጀንሲ ኢፒኤ የሰጣቸውን ስራዎችና ኮንትራቶች ሁሉ እንዲያቆም አዲሱ አስተዳደር ማዘዙን ዘገባዎች እየጠቆሙ ነው። ከኢፒኤ ጋር የሚደረጉ ማንኛቸውም የሚዲያ ግንኙነቶችም እንዲቆሙ ታዟል። ምናልባትም ከኤጀንሲው መገናኛዎች የአየር ንብረት ለውጥን የሚመለከተውን ዌብሳይት ሳይዘጋው አይቀርም ተብሎ ተሰግቷል። ባለሥልጣናቱ ይህንን ጉዳይ እያጠኑ መሆናቸውን የዋይት ሐውሱ ቃል አቀባይ ሻውን ስፓይሰር ተናግረዋል። አስተዳደር ሲለወጥ ፖሊሲዎችን መከለስ እንግዳ ነገር አይመስለኝም። በአየር ንብረት ለውጥ ጉዳይ ላይ መረጃዎችን የሚያወጣው ዌብሳይት ዕጣ ፈንታን በተመለከተ ግን መረጃ እንደሌላቸው አመልክተዋል። የዋይት ሐውሱ ቃል አቀባይ ዩናይትድ ስቴትስ የከርሰ ምድር ዘይት ሀብቷን እጅግ በተጠናከረ ሁኔታ የመበዝበዝና ምጣኔ ሀብቱን የማስፋት ስራን ዶናልድ ትራምፕ ይደግፋሉ። የአስተዳደሩ ጥበቃዎችን የማላላት አካሄድ ያሰጋቸው የአካባቢ ጉዳይ ተሟጋቾች ግን ትግላቸውን እንደሚያጠናክሩ እየተናገሩ ነው።